ዓለም ትኩረቱን ሁሉ ባለፈው ሳምንት ወደ ተጠቃችው ፓሪስ ያዙር እንጂ ሽብር ፈጠራ በብዙ የአፍሪካ ከተሞች ውስጥ የበረታ ስጋት መሆኑን ቀጥሏል። በዚህ ሳምንት ውስጥ በጽንፈኛው የሁከት ቡድን በቦኮ ሃራም የተካሄደ ነው የተባሉና የብዙ ሰው ሕይወት ያጠፉ ጥቃቶች በተለያዩ የናይጄሪያ ከተሞች ላይ ተፈጽመዋል። ታጣቂዎቹን በብዙ ታጣቂዎቹን የፈሩ በብዙ አካባቢዎች ያሉ ሰላማዊ ነዋሪዎች ቤትና መንደራቸውን እየጣሉ እየተሰደዱ ናቸው። ዝላቲካ ሆክ ያጠናቀረችው ዘገባ አለ። ሶሎሞን አባታ ያቀርበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትርና የአንጎላ አቻቸው ጆርጅ ሽካውድ ትናንት ዋሽንግተን ላይ ተገናኝተው ነበር። የውይይታቸው ዋና ትኩረት ሁከትን አፍሪካ ውስጥ እንዴት መጋፈጥ ወይም መከላከል ይቻላል ነበር። የውጭ ጉዳይ ሚኒስትር ኬሪ ስለ አንጎላ ሚና የሚከተለውን ተናግረዋል። ዛሬ በቡሩንዲ ፈተናዎች ላይ እንደምናተኩር እርግጠኛ ነኝ። እዚያ ሁከት እየተቀጣጠለ ነው። አንጎላ እጅግ ልዩ የሆነ ጥቅም ያለው ሚና እየተጫወተች ነው ከአካባቢው ግጭቶች አንዳንዶቹ መፍትሄ ማግኘት እንዲችሉ አንጎላ መሪ ሚና እየተጫወተች ትገኛለች። ካለፈው ሚያዚያ አንስቶ ፕሬዚደንት ፒየር ንኩሩንዚዛ የሀገሪቱን ድንጋጌ በሚረግጥ ሁኔታ፣ ሕገ መንግስቱን በሚጥስ ሁኔታ ለሶስተኛ የስልጣን ዘመን ከተወዳደሩ ወዲህ ቡሩንዲ ሁከት እያረገዘች እንደምትገኝ እየተነገረ ነው። የገዢው ፓርቲ ካድሬዎችና ታጣቂዎች ከተቃውሞው ጎራ ጋር ንክኪ ያላቸው ብለው በሚያስቧቸው ሲቪሎች ላይ ሽብር እየነዙ ናቸውም እየተባለ ነው። በዚህም ምክንያት ቁጥራቸው የበዛ ቡሩንዲያውያን ወደ የጎረቤቶቻቸው ወደ ታንዛኒያና ወደ ዩጋንዳ ለመሸሽ ተገደዋል። ቢመለሱ እንኳን ቤቶችና ቀዬዎቻቸው ትተዋቸው እንደሄዱ ሆነው አያገኟቸውም። ቤቶችን አውድመዋል። ብዙ ንብረት ዘርፈዋል። ሰዎቹ ሲመለሱ ከነበራቸው ንብረት የበዛው ተዘርፏል። ከቡሩንዲ ዋና ከተማ ቡጁምቡራ ነዋሪዎች አንዱ በሀገሬው ኪሩንዲኛ ኪሩንድኛ የተናገሩትን ነው የሰማችሁት። ደቡብ ሱዳን ውስጥ ያፈነገጡና የሸፈቱ የየጎሳው ታጣቂዎች ሰላማዊውን ሰው እያመሱት ነው። ብዙ ሰው ድንበር እያቋረጠ እንዲሰደድና የእርዳታ ተመጽዋች እንዲሆን አስገድደውታል። ይህ በእንዲህ እንዳለ ለሀገሪቱ ወረትና ጥሪት ሊያካብቱላት ብልጽግናም ሊያመጡላት ይችሉ ነበር ተብሎ ተስፋ ከተጣለባቸው የከርሰ ምድር ዘይት ብዝበዛ ተቋማት የተወሰኑት አንድም ተዘግተዋል አሊያም ያለ ሰው ቀርተዋል። ገንዘብ ካለማምጣታቸው ተመልካች በማጣታቸው የተፈጥሮውን አካባቢ መበከላቸው የባሰው ጣጣ ሆኗል። ከየቱቦውና ከየዘይት በርሜሉ የሚንዠቀዠቅ ዘይት አይቻለሁ። መሬት ላይ የሚፈሱ ኬሚካሎችንም አይተናል። የምክትል ፕሬዚዳንቱን ክላውስ ስቲየግሊትዝን ድምፅ ነው የሰማ ነው። ሽብር ፈጠራ የአውሮፓን ያህል ለአፍሪካም አሳሳቢ ነው ብለዋል። በሌላ በኩል ከኬሪ ጋር የተገናኙት የአንጎላ የውጭ ጉዳይ ሚኒስትር ጆርጅ ሽቃውት ናይጄሪያ ውስጥ ምን እየሆነ እንደሆነ እያስተዋልን ነው። ፈረንሳይ ውስጥም ሰሞኑን የተፈጠረውን አይተናል። ስለዚህ ሁኔታዎች ስጋታችን እንደሆኑ ይቀጥላሉ። ናይጄሪያ ውስጥ ካኖና ዮላ ከተሞች ውስጥ በዚህ ሳምንት የደረሱትና ከ30 በላይ ሰው ህይወት ያጠፉት ፍንዳታዎች ቦኮ ሀራም ገና አለመንበርከኩን እያሳዩ መሆናቸው እያሳዩ ነው። በአፍሪካ ብዙ ህይወት በማጥፋት አቻ የሌለውን ቦኮ ሀራምን የናይጄሪያ መንግስትና የአካባቢው ሀገሮች እየተፋለሙት እንደሆነ ይታወቃል።